ባለፈው ሚያዝያ ወር 2008 ዓ ምት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠቅላይ መንበረ ፓትርያርክ ጽህፈት ቤት በሰንደቅ ጋዜጣ ዋና አዘጋጅ ፍሬው አበበ ላይ ክስ የመሰረተው። ጋዜጠኛው የተከሰሰው መጋቢት 25 ቀን 2008 ዓ ምት ፓትርያርኩ ለኢትዮጵያ የደህንነት ስጋት፣ ለምዕመናን የድህነት ስጋት በሚል ርዕስ የተጻፈን ጽሁፍ የሰንደቅ ጋዜጣ አምድ ላይ በማተሙ ነው። ከሳሽ የቤተ ክርስቲያኒቱ ጠቅላይ መንበረ ፓትሪያርክ ጽህፈት ቤት፣ የክስ ጭብጥ ጽሁፉ የቤተ ክርስቲያኒቱን ተቋማዊ አሰራርና የፓትሪያርኩን ስም የሚያጠፋ ነው የሚል ነው። የሰንደቅ ጋዜጣ ዋና አዘጋጅ ፍሬው አበበ በመገናኛ ብዙሃን የመረጃ ነጻነት አዋጅ መሰረት በአንድ ወር ማለቅ የነበረበት ጉዳይ ዘጠኝ ወራትን እንደፈጀ በማመልከት የፍርድ ቤቱን ውሳኔ እንዲህ ገልጿል። ጽህፈት ቤቱ ክሱን ዋነኛ ጭብጥ አድርጎ የመሰረተው ፓቲ መልካም ስም የሚያጠፋ ዘገባ አቅርበሃል በሚል ነው። በዚህ መሰረት እንግዲህ ባለፉት ዘጠኝ ወራት በፌዴራል መጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ሁለተኛ ወንጀል ችሎት ፍርድ ቤቱ ተከላከሉ ካለ በኋላ የመከላከያ ማስረጃዎቻችንን የሰውና ና የጽሑፍ አቅርበን ስንከራከር ቆይተናል እና በዛሬው ዕለት ፍርድ ቤቱ በቂ የሆነ መከላከያ ስላቀረባችሁ ጥፋተኛ አይደላችሁም በሚል ውሳኔ ሰጥተኗል። የጠቅላይ ዐቃቤ ህጉን ክሱን ውድቅ አድርጓል ማለት ነው። የሰንደቅ ጋዜጣ ዋና አዘጋጅ በተጠቀሰው ጽሑፍ ምክንያት የተከሰሰው እሱ ብቻ መሆኑን ነው የሚናገረው። አስተያየት የምናስተናግድበት አምድ አለ። የተለያዩ ሰዎችን አስተያየት ነው የምናስተናግደው። ከዚህ ቀደም ያቀው ዳንኤል ክብረት የሚጽፋቸውን የተለያዩ ሃይማኖታዊ የሚሆኑ ሌሎች ጉዳዮችን በድረገጽ የወጡም አንዳንድ ጊዜ ያልወጡም እናስተናግድ ነበረ። ይህን የምናደርገው በእሱ ፈቃድ ጠይቀን ነው። በዛ መሰረት ይህንን ጽሑፍ እኛ ከማውጣታችን በፊት በድረገጽ የታተመ ነበር። ጽሑፉ በአጠቃላይ የቤተክርስቲያኗን አሰራር የሚተች ነው ሲያሪኩም ኃላፊነታቸውን በአግባቡ አልተወጡም፣ ሙስናና ብልሹ አሰራር በቤተ ክርስቲያን ውስጥ በብዛት ተንሰራፍተዋል፣ የሚል አጠቃላይ ጭብጥ ያለው ነው እና ስማችን ጠፋ በሚል የጋዜጣን ዋና አዘጋጅ ብቻ ነጥለው ክስ አቅርበዋል። ጽሁፉን ያቀረበውን ሰው አልከሰሱም። የኔንም ተቋም ጨምሮ መስሰት ሲሉ ነበረ። እሱንም አላደረጉም። ጋዜጠኛ ፍሬው እንደገለጸልን ፍርድ ቤቱ የፓትሪያርኩን ስም አጥፍቷል በሚል የቀረበውን የወንጀል ክስ ውድቅ ቢያደርግም የሞራል ጉዳት ደርሶብናል በሚል የአንድ መቶ ሺህ ብር ካሳ የተጠየቀበትና በፍትሐ ብሔር የሚታየው ክስ ግን ገና አልተቋጨም። የሞራል ካሳ ጠያቂው ማን ይሆን? በነገራችን ላይ አሁን አንዱ አወዛጋቢ ነጥብ የነበረው እኛም ተቃውመን የነበረው በወንጀሉም በፍታቤሩም ጠቅላይ ቤተ ክህነት ፓትሪያሪኩን ወክላ ክስ ልታቀርባችልም መብት የላትም በስም ማጥፋት ጉዳይ ክስ ማቅረብ ያለበት ባለቤቱ ነው የሚል መከራከሪያ አቅርበን ነበር በወንጀሉ ይህን አልተቀበለውም ጠቅላይ ቤተ ክህነት ማቅረብ ትችላለች ብሎ እስካሁን ድረስ ስንከራከል ቆይተናል የፍታቤሩ ግን የእኛን መከራከሪያ ተቀብሎ ጠቅላይ ቤተ ክህነት ፓትሪያሪኩን ወክላ ክስ ማቅረባችልም በሚል እሷን የሚመለከታት ጉዳይ ግን ካለ ለይታ ክሷን አሻችላ ታቅረቡ ብሎ በሰጠው ብይን መሰረት ፓትሪያርኩን የሚመለከቱ ጉዳዮች በሙሉ ወጥተው አሁን የቀረበው በፍትሐ ብሔሩ ማለት ነው ጠቅላይ ቤተ ክህነትን ስም አጥፍቷል የሚሉ ነጥቦች ብቻ ናቸው። የኦርቶዶክስ ተዋህዶ እምነት ተከታይ መሆኑን የሚናገረው ጋዜጠኛ ፍሬው አበበ በቤተ ክርስቲያኒቱ የሃይማኖት አባቶች በአለማዊ ፍርድ ቤት መከሰሱ የፈጠረበትን ስሜትም ገልጾልናል። ኦርቶዶክስነት ተከታይ ነኝ። በቤተ ክርስቲያን ትልልቅ አባቶች ሆር የሚታወቅ ክት ውስጥ ለብቼ በዚህ ደረጃ መከሰሴ በጣም በጣም ለሞራሌም ከፍተኛ ጉዳት ያስከተለብኝ ጉዳይ ነው። ምክንያቱም ይህ በቀላሉ በይቅርታ መቀረፍ የሚችል ጉዳይ ነበረ። አባቶች እንደመሆናቸው መጠር ሊገስጹኝ የሚችሉ ነበረ። በዓለማዊ ፍርድ ቤት ሙግት መግጠማቸው፣ እነሱ ወደ ፍርድ ቤት የሚሄዱ ከሆነ እኔ ነገ ወደ ቤተ ክርስቲያን የሚሄድበት ምን መሰረት አለኝ? ሁሌ የሞራል ጥያቄ ሁሉ አስነስቶብኛሉ።